ሰላም ለእናንተ ይሁን ጋቤና ቪኦኤ የተጀመረ ከአሜሪካ ድምፅ በዛሬ ምሽት ስርጭታችን ከሚደመጡት መካከል አይነ ስውራን ላይ የሚያተኩሩ አካል ጉዳት የሚነሳ ላይ የሚያተኩሩ መረጃዎች ከሆነ ቅድሚያ ይሰጡታል በዚህ በፈትል የብዙ ጋዜጣ ከዛ ያሻገር ግን አለም አቀፋዊ እንዲሁም አገራዊ ጉዳዮችን የሚዳስስ ነው ፊዮሪ ተወልደናት አይነ ስውራንም ሆነ መስማት የተሳናቸው ወገኖችን መረጃ የሚያቀብል ፈትል የተሰኘ የብሬል ጋዜጣ መስራች ናት። የምሽት እንግዳችንም ናት። ከአምባሳደሮች ከተለያየ ከአፍሪካ ሀገራት አንድ ሴት አንድ ወንድ እየመረጠ ነበር ማለት ነው። እኔም ከመቶ ስምንቱ አምባሳደሮች በኢትዮጵያ በወንዶች ዘርፍ ተመርጫለሁ። ተሹም ያለው ማለት ነው። ከሰላሳ በላይ የፈጠራ ስራዎች ባለቤት የሆነው ኢዘዲን ከሚል ኢትዮጵያን በአፍሪካ የፈጠራ ሳምንት ላይ እንዲወክል ተመርጠዋል። አብሮን ያመሻል። ሌሎች ርዕሰ ጉዳዮችም አሉ። ሀብታሙ ዝዩም መሰናዶውን እመራለሁ። ኤልያስ አስማራ የድምፅ ምህንድስናውን ያከናውናል። ኤደን ገረመው ደግሞ አስከትላ የዓለምን ውሎና ዳር ትነግርናለች። አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። የተባበሩት መንግስታት ድርጅት በዓለም ዙሪያ ኮሮና ቫይረስን ለመከላከል በየሀገራቱ በተወሰዱት እርምጃዎች ምክንያት ለተራዘመ ጊዜ ከባህር ላይ ለመውረድ ያልቻሉ ከ300 ሺህ በላይ የሚሆኑ የንግድ መርከብ ሰራተኞችን ለመርዳት እየሞከረ ነው። በዚህ ሁኔታ ባህር ላይ ያለ አንድ የንግድ መርከብ ካፒቴን የመንግስታቱ ድርጅት ባሰባሰበው ውይይት ላይ ተማጽኖውን አሰምቷል። ካፒቴኑ የመርከብ ድርጅቶች ዋና ስራ አስፈጻሚዎችና የሀገሮች የትራንስፖርት ባለስልጣናትን ባሰባሰበው ውይይት ላይ ባሰማው ተማጽኖ ከአንድ ዓመት በላይ ከባህር ላይ ያልወረዱ መርከበኞች መኖራቸውንም ገልጿል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ መጪው አገር አቀፍ ምርጫ በትክክል መከናወኑ ላይ ያላቸውን ጥርጣሬ መግለጻቸውን ቀጥለዋል። በፖስታ ቤት በኩል የሚላክ የመራጭ ድምፅ ይጭበረበራል ብዬ እሰጋለሁ ያሉ ሲሆን ብዙዎች ባለስልጣናት ደግሞ ያለ አግባብ የተጋነነ ስጋት ነው ብለው ይተቻሉ። ሚስተር ትራምፕ በዋይት ሀውስ ለሰሜን ካሮላይና እና ፍሎሪዳ ጉዞ ከመነሳታቸው በፊት ለጋዜጠኞች በሰጡት ቃል ምርጫው በትክክል መከናወኑ እንዲረጋገጥልን እንፈልጋለን መሆኑን ግን እንጃ ብለዋል። ብዙ የድምፅ መስጫ ካርዶች ወንዝ ውስጥ ተገኝተዋል፣ ትራምፕ የሚሉ ካርዶችም ቆሻሻ ማጠራቀሚያዎች ውስጥ ተወርውረዋል ሲሉ ተናግረዋል። በፔንሲልቬኒያ ግዛት የዩናይትድ ስቴትስ አቃቤ ሕግ ቢሮ ባለው መሰረት ከጦር ሰራዊት አባላት የተላኩ ጥቂት የድምፅ መስጫ ካርዶች ተጥለው ከመካከላቸው ዘጠኙ በፍለጋ ተገኝተዋል። ከዚያ ውስጥ ሰባቱ ለፕሬዚዳንት ዶናልድ ትራምፕ የተሰጡ ድምፆች ነበሩ ያለው የፍትህ ሚኒስቴሩ ሁለቱ ማንን እንደመረጡ አልታወቀም ብሏል። ፕሬዚዳንት ዶናልድ ትራምፕ ካሊፎርኒያና ኮሎራዶን ጨምሮ በበርካታ ክፍለ ግዛቶች ለነዋሪዎች በሙሉ በፖስታ ቤት በኩል ድምፅ መስጫዎች እየተላኩ መሆኑ አሳስቦኛል ሲሉ በተደጋጋሚ ተናግረዋል። ኔዘርላንድ ውስጥ ትናንትና ብቻ 2544 አዲስ የኮሮና ቫይረስ ተያዦች የተመዘገቡ ሲሆን እስካሁን በአንድ ቀን ከተገኙት የቫይረሱ አዲስ ተጋላጮች አህዝ ትልቁ መሆኑን የጤና ባለስልጣናቱ ገልጸዋል። እስራኤል ውስጥም የኮሮና ቫይረስ ስርጭቱ መባባሱን ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገሪቱ ከዛሬ ጀምሮ ወደ ቀደሙት ሙሉ የእንቅስቃሴ ክልከላ ትዕዛዞች እንደምትመለስ አስታውቀዋል። ለሁለት ሳምንታት በሚቆየው እገዳ ትምህርት ቤቶችና የመዝናኛ ስፍራዎች እንዲሁም አብዛኞቹ የንግድ ድርጅቶች ይዘጋሉ። ምግብ ቤቶች ለተገልጋዮች ምግብ ማድረስ እንጂ አስገብተው ማስተናገድ አይችሉም። ነዋሪዎች ለስራ ወይም መድኃኒት ለመግዛት ካልሆነ በስተቀር ከመኖሪያቸው እርቀው መውጣትም ተከልክለዋል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራም ጋር ምሽቱን ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ወደ ቀዳሚው ዘገባ እናምራ። ኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ሰዎች ከአካል ጉዳት ጋር ይኖራሉ። ለአብነት በዓለም የጤና ድርጅት አሃዝ መሠረት ኢትዮጵያ ወደ ሁለት ሚሊዮን የሚጠጉ አይነ ስውራንና አራት ነጥብ አንድ ሚሊዮን የሚሆኑ ደግሞ ዝቅተኛ የእይታ አቅም ያላቸው ሰዎች ይኖሩባታል። እኒህ የህብረተሰብ ክፍሎች ከሚያጋጥሟቸው ችግሮች አንደኛው ለእነሱ በሚያመች መልኩ መረጃዎችን ማግኘት ነው። ያን የተመለከተችው አንድ ወጣት በአቅሟ መፍትሔ አዲስ ነገር ይዛ በቅ ብላለች። ፈትል የተሰኘ በብሬል ወይም በዳሰሳ ንባብ ጥበብ የታተመ ጋዜጣ መስርታለች። ስሟ ፊዮሪ ተወልደ ነው። ከጥቂት ደቂቃዎች በፊት ደውየላት ነበር። ጋዜጣውን የጀመረችበትን ምክንያት እንደሚከተለው አስረድታናለች። ሀሳብ ደግሞ ፈጣሪ ነው እና እግዚአብሔር ነው ሀሳብ የሚሰጠኝ። ግን ያሁ ሁሉም ነገር ምክንያት ያስፈልጋል እና ሁሉ ጊዜ ስንቀሳቀስ የተለያዩ ብሮድካስቱን ላይንች ፕሪንት ሚዲያውን ላይ ማዕከል አድርገን የምንሰራ ጉዳት አልባውን የሆነው ማህበረሰብ ነው። በዚህም ደግሞ ዓይነ ስውራን መረጃ ቢፈልጉ እንደማናችን የፈለጉትን ሚዲያ ማርጠው የመጠቀም መብት ቢኖራቸውም ወይም መረጃ የማግኘት መብት ቢኖራቸውም ነገር ግን ይህ አይነት አማራጭ የላቸውም። ምናልባት ደግሞ አይነት ዚያም ቪዲዮና ቴሌቪዥንን ያዳምቃሉ ብለን ልናስብ እንችላለን። ነገር ግን አይነት ዚራ ላይ መትማት ምክንነት ያለባቸው ደግሞ የህብረተሰብ ክፍሎች አሉ። እንግዲህ እነዚህ የህብረተሰብ ክፍሎች ከሁሉም ነገር የተገለሉ ናቸው። ለበዛ ማያገኙ ማለት ነው። ከዚህ በተጨማሪ ሚዲያ ላይ ያለን ከቤት ፖለቲከኞቻችንም በተለያዩ መድረኮች ስለ አካል ጉዳተኞች እኩል ተሳታፊነትና ፍትሃዊ ተጠቃሚነት ማለት አለምና ከመረጃ ተደራሽነት ባሻገር ደግሞ የተለያዩ የስራ ማስታወቂያዎች፣ የጨረታ ማስታወቂያዎች የሚወጡት ጉዳት አልባ የሆነው ማህበረሰብ ማዕከል አድርገው ነው እና እነዚህ ያድረሰብ ክፍሎች የስራ ማስታወቂያ ሊፈልጉ ሊሆነት አማራጭ የላቸውም ማለት ነው። እና ይህ ችግር ስላለ የማህበረሰብ አንድ አካል ስለሆንኩ ይህንን ችግር ለማቃለል ነው። ይሄ የብሬል ጋዜጣ በተለያዩ የዜና አውታሮች ላይ እንደምናያቸው አይነት መረጃዎችን የሚያቀብለው ወይንስ ደግሞ በአካል ጉዳተኞች ላይ ብቻ የሚያተኩር ነው? ምን አይነት ጉዳዮች ናቸው በጋዜጣው የሚዳሰሱት? ስለ አይነ ስውራን ብቻ አነሳን ማለት አሁንም በምናይው ማግለል ማድረግ ማለት ነው። አይነ ስውራን ላይ የሚያተኩሩ አካል ጉዳት የሚነሳ የሚያተኩሩ መረጃዎች ካሉ ቅድሚያ ይሰጡታል፣ በዚህ በፈትል የብል ጋዜጣ። ከዛ ባሻገር ግን ዓለም አቀፋዊ እንዲሁም አገራዊ ጉዳዮችን የሚዳስስ ነው። አምዶቹን እና ገጾቹን ለመዳሰስ ዜና አለው፣ ፍትል ነቃሽ የሚል አምድ አለው የፈትና ነቃሽ የሚለው አይነት ስጉራ ላይ የሚደርሱ የፍትህ መጓደሎች ወይ ከማስተዳደር ችግሮች በምርመራ ነክ ዘገባዎች የሚጠቀሱበት አምድ ነው። ኤዲቶሪያል አለው፣ ሬት አንቀጽ አለው። በማንኛውም ሚዲያ ማለት ነው። ተምሳሌት የሚል እንግዳ፣ ጥበብ፣ ታሪክ፣ ጉዞ ሚል ቱሪዝም ላይ የሚያተኩር ባህልና ቱሪዝም ላይ፣ ስፖርት፣ እንዲህ እንዲህ አይነት አሉት። ከእነዚህ ግን ትንሽ ለየት የሚለው አንድ ራሱን የቻለ ልጆች የሚገልጽ አለው። አይነቱ ብራን ህጻናት ወይም ለትማትና የአይነቱ ብርነት ተደራራሚ የአካል ጉዳት ያለባቸው ህጻናትን እንደ ማንኛውም ህጻናት የመታነጽ መብት አላቸው። የምነቱን የማነጽና ቁም ነገሮችን የማስቀሰም እንዲህ አይነት ኃላፊነቶች አሉብን እና ተረቶች፣ ቁም ነገሮች፣ የተለያዩ መረጃዎች የሚተላለፉበት ለልጆች ማለት ነው የልጆች አምድ አለን።

ካመለካከት ጀምር ለማለት እንዲህ ዓይነት አሉ። በሌላ በኩል ደግሞ ይደገፉ የሚያጋሩት አለ። ከዚህ ባሻገር ግን ዋነኛው ችግር ወረቀቱ በውጭ የሚባሉ ታዎች ነው የሚገባው እና በጣም ውድ ነው። በምን ምናልባት ሰምተህ ይሆናል አንተ ይሆናል ሌሎች ሚዲያዎች ላይ እየሰጠሁት ምን ከዚህ በራሴ ገንዘብ ነው ማሳትሙ። በነጣም ነው ማሰራጭላቸው ለነሱ ነው። እዚህ የአንድን ጋዜጣ በመቶዎች ውስጥ ነው የማሳትሙ እና በጣም ውድ ነው። እዚህ ላይ ትንሽ ያው ቀጣይ ስለ ቀጣይነቱ ስለተደራሽነቱ ተደራሽነቱ ስታወራት አንድ ማነቆ ሊሆን ይችላል ለደፊት ማለት ነው። እና ማህበራዊ ኃላፊነትን መወጣት አለብኝም ናችንም በየስራ መስካቱ እንደተማኘበት ነው ሀገራችንን ማገልገል አለብን። ከዛ በሰገ ስለ ጋዜጠኝነት ስታነሳው ጋዜጠኝነት ድምፅ ለሌላቸው ወይም ለተጎዱ ድምፅ መሆን መቻል አይ መቻል የምንጠይቅ ምዋት ነው ያንን ተደራራቢ ኃላፊነት ለመወጣት የተጀመረ ስራ ነው እንጂ በጣም አስቸጋሪ ነው። አቅሙ ይፈታተንሃል። ምን ያክል ጋዜጣ ነው እያሰራጫችሁ ያላችሁ? የት የት አካባቢ ነው የሚሰራጨው? የስርጭት አድማሱን ከፍ ለማድረግ ምን አይነት ነገሮች መደረግ አለባቸው? ብለሽ ሳስብ ያለሽ ጋዜጣ አሁን ከትናንት ወደ ሁለተኛ ወቅት እስካሁን ሁለት ብቻ አስራ አምስት ቀን ነው ከተጀመረ አሁን የመጀመሪያ የብሔራዊ አይነት ስውራን ማህበር ጋር በፍሳት ይገኛል። ምክንያቱም በቀን የኢትዮጵያ ብሔራዊ አይነት ስውራን ማህበር ጋር ከሰባት መቶ በላይ የሆኑ አይነት ስውራን ይመጣሉ። መገናኛ ስፍራቸው እንደ ወጣት ማዕከላቸው ጥምር ስለሆነ ማለት ነው እና እዛ ይገኛል። የአይነት ስውራን እና መስማት የተሳናቸው ደግሞ ብሔራዊ ማህበር አለ። እዛ ምንድ በተመሳሳይ ይገኛል። ጉዳዩ የሁለቱ ስለሆነ ማለት ነው በተለይ የመስማት እና የአይነት ስውራን ስለሆነ ተደራራቢ አካል ጉዳት ያለባቸው አካላት ጋር ስለሆነ እነሱ ጋር ይገኛል። ከዛ በተጨማሪ የተለያዩ የመንግስትና መንግስታዊ ያልሆኑ ተቋማት ጋር ተበትኗል። እንዲሁም አራት ኪሎ ምናልባት ተቃሚ ጋዜጣ የሚነበሩባቸው ቦታዎች ጉዳት አልባ የሆነ የህብረተሰብ ክፍል ጋዜጣ ማስታወቂያዎችን የሚያነቡባቸው ቦታዎች ላይ በነጻ አስቀምጥላቸዋለሁ። በአሁኑ ሰዓት የሚሸጥ አይደለም። አይነቱ ብርሃንም እንዲገዙ ታሳቢ ተደርጎ የታተመ አይደለም ጋዜጣው። በቀጣይ ግን አሁን ትምህርት ስለሚጀመር ወደ ከፍተኛ የመንግስት የትምህርት ተቋማት በተለያዩ የሀገሪቱ ክፍል በሚገኘ የብሔራዊ አይነቱ ብርሃን ማህበራት አሉ። የደሱ እና የተለያዩ አካባቢዎች የስርጭት አድማችን ለማስፋት ጥረት ይደረጋል። ይህን ለማድረግ ደግሞ የሳይንስና ምትምትምህርት ነው። ከፍተኛ ትምህርት ሚኒስቴር እናግዛቸዋለን ትምህርት ሚኒስቴር እንዲህ እንዲህ አይነት ተቋማት ነው እናግዛለን ለዩኒቨርሲቲዎቹ እና ለሚመለከታቸው አካላት ገባቢዎች በመጣፍ እንዲ እንዲ አይነት ድጋፎችን ነው እንደሚያደርግልኝ እንግዲህ በቃል ደረጃ ቃል ገብተውልኝ። ይህንን ጋዜጣ የተመለከቱ ወገኖች ምን አይነት ምላሽ ሰጡሽ? በተለያዩ አጋጣሚ ስልክ እየተቀበሉ በአካል ያገኙኛሉ። ማህበሩ ጋር ማለት ነው። ከነሱ በተጨማሪ ደግሞ ስልቱን አፈላልገ ይደበሉልናሉ። በተለይ በተለይ የዓይነ ስውርነት ፕላስ የአይነት ማክስነት ተደራራቢ አካል ጉዳት ያለባቸው የህብረተሰብ ክፍሎች በቤተሰባቸው አማካኝነት ሀሳባቸውን ገልጸውልኛል። ለራሳቸውን እኔ የምናገረው አይሰሙም ሰሙ ግን እነሱ ሀሳባቸውን ግን እያደመጥኳቸዋሉ መናገር የሚችሉትም ማለት ነው uttagen de dagarna, till exempel för kvinnor. Det följer ett album om de kvinnorna, där regeringen har tagit sitt äpple till föräldrarna för kvinnor. ከሌላ ጋር እጅግ በጣም አመሰግናለሁ። ፊዮሪ ተወልደ የፈትል የብሬል ጋዜጣ መስራች እንግዲህ ትልቅ ነገር ላይ ደርሰው ትልቅ ደረጃ ላይ ደርሰው ይሄ ጋዜጣ እንድናይ መኝልሻለሁ። መልካም ምሸት ይሁንልሽ። ዜና ቪኦኤ ይቀጥላል። ከአሜሪካ ድምፅ የአስራ ሁለተኛ ክፍል የተፈጥሮ ሳይንስ ተማሪ የሆነው ኢዘዲን ካሚል 34 የፈጠራ ሥራዎችን አበርክተዋል። ከዚህ በፊትም በጋቢና ቪኦኤ ላይ ቀርቦ ስለ ፈጠራ ሥራዎቹ ነግሮን ነበረ። ከነዚህ ውስጥም ለማስታወስ ያክል በፀሐይ ኃይል በመጠቀም ከ60 ኪሎ ሜትር በላይ መጓዝ የሚችል ባለሶስት እግር ተሽከርካሪ፣ ከሩቅ በመሆን ንብረትን መቆጣጠሪያ፣ እንዲሁም በቅርብ ጊዜ ደግሞ የኮሮና ቫይረስ ከገባ ወዲህ ማለት ነው ከንክኪ ውጪ ፈሳሽ ሳሙና የሚረጭ መሳሪያና በእጃችን ፊታችንን እንዳንነካ የሚያስታውስ የእጅ አንባር ሰርቷል። ከሰሞኑ ደግሞ የአፍሪካ የፈጠራ ሳምንት በተባለ መድረክ ላይ የኢትዮጵያ ቴክኖሎጂ አምባሳደር ይሆን ዘንድ ተመርጧል። የደንገረመው ኢዘዲን ካሚልን አነጋግራ ተከታዩን አሰናርታለች። የ18 ዓመቱ ወጣት ኢዘዲን ካሚል የእድሜ እኩዮቹ ጊዜያቸውን በመዝናናት ሲያሳልፉ፣ እሱ ግን በፈጠራና በስራ ማሳለፍ መርጧል። ይህ ወጣት በዚህ አጭር የዕድሜ ዘመኑ በዙሪያው ከሚያያቸው ችግሮች በመነሳት ሰላሳ አራት ለተለያዩ ጉዳዮች መፍትሄ የቴክኖሎጂ የፈጠራ ስራዎችን አበርክቷል። ኢዘዲን ከሰራቸው ስራዎች ውስጥ ሁለቱን እንዲህ ይጠቅሳል። ከዚህ በፊት ከሰራኋቸው የፈጠራ ስራዎች ውስጥ ከሰላሳ አራት የፈጠራ ስራዎች የተወሰኑት ለመጥቀስ ያህል ተሽከርካሪ ሰርቻ አለው በሶላር እና በኤሌክትሪክ ቻርጅ ብቻ አድርጎ የሚሄድ በአንድ ጊዜ ቻርጅ እስከ አርባ ስድስት ኪሎ ሜትር መጓዝ የሚችል ሲሆን ፋይናል ስፒዱ እስከ ስልሳ ኪሎ ሜትር ፐር ሀዋር መሄድ የቻለ ባለሶስት እግር ተሽከርካሪ መስራት ችያለው ማለት ነው። እንዲሁም ደግሞ በሴፍቲ ዘርፍ የሌባ መቆጣጠሪያ መሳት ችያለው ከሰላሳ ሜትር ርቀት ውስጥ ያለን ነገር ሴንስ ማድረግ ይችላል። እንደዛ አይነት የሌባ መቆጣጠሪያ ነው የሰራሁት። ያ የሌባ መቆጣጠሪያ ባልተፈቀምበት ቦታ ላይ ሰዎች ሲንቀሳቀሱ ሴንስ አድርጎ እዛ ጋር ላስቀመጠው ሰው ቁጥር በመደወል ያሳውቃል ማለት ነው። ስለዚህ አምስቱም ጋር እስከሚደጉም የሚጠቀመው አምሳ ሰከንድ ነው። እንደዛ አይነት የእሳት አደጋ መቆጣጠሪያ መስራት ችያለው ማለት ነው። ኢዘዲን ካሜል የኮሮና ቫይረስ ከገባ በኋላ ትምህርት ሙሉ ለሙሉ የቆመበት አጋጣሚ ለፈጠራ ስራው አመቺ እንደሆነም ይናገራል። በዚህ ወቅትም የተለያዩ አዳዲስ ፈጠራዎችን አበርክቷል። ከኮቪድ ጋር የተያያዙ የራት የፈጠራ ስራዎች አሉኝ። ከነዚህም ውስጥ በትምህርት ሚኒስቴር እና በስቲም ፓወር ድጋፍ ተደርጎልኝ የሰራሁት ኮቪድ ብራስሌት ነው። ይህ ኮቪድ ብራስሌት ጥቅሙ ምንድን ነው? የራሱ የሆነ ሴንሰር አለው። አክስለሮሜትር ጃይሮስኮፕ በመጠቀም ነው መስራት የቻልኩት። ስለዚህ ፊታችን ለመንካት በምንሞክርበት ሰዓት ሳውንድ አለው። ከፈለግን ደግሞ በንዝረትም እንዲያስታውቀን ማድረግ የምንችለው ቴክኖሎጂ ነው ማለት ነው። ያው በአጠቃላይ ትልቁ ጥቅሙ እጃችን ላይ ቫይረስ ሊኖር ይችላል። አንዳንዴ ማስክ ባዋለቅንበት ሰዓት ፊታችን አካባቢ ለመንካት ስንሞክር ቫይረሱ ተላለፍ ስለሚችል በፍጹም ፊታችን እንዳንነካ የሚያስታውሰን ቴክኖሎጂ ነው ማለት ነው። ይዘድ ባለፈው አንድ ወር ጊዜ ውስጥ ከነዚህ ምርቶች ውስጥ አንዱን ለገበያ በማቅረብ ሌሎች ወገኖቹም የስራ እድል እንዲያገኙ ማድረግ እንደቻለም ይናገራል። በቅርቡ አይከን አፍሪካ የሚባል ስታርትፕ ካምፓኒ ፋውንድ አድርጌያለሁ። ስለዚህ አይከን አፍሪካን ለማቋቋም የፋይናንስ ድጋፍ ላደረጉልኝ ሳውዝ አፍሪካን ሙስሊም ኮሚኒቲዎች በዚሁ አጋጣሚ ማመስገን እፈልጋለሁ ማለት ነው። ስለዚህ አይከን አፍሪካ ከተመሰረተ ወደ አንድ ወር አልፎታል ተመሰረተ በኋላ ወደ ሶስት መቶ አርባ ሰባት የሚጠጉ ከንክኪ ነጻ የሆኑ የእጅ መታጠቢያዎች ለተለያዩ ድርጅቶች፣ ግብረሰናይ ድርጅቶች፣ ሆቴሎች፣ ሆስፒታሎች እና ባንኮች ከኛ መግዛት ችለዋል፣ መጠቀም ችለዋል ማለት ነው። ስለዚህ እስካሁን ድረስ ኮመርሺያላይዝ ያደረግኩት ከንክኪ ነጻ የሆነው የእጅ መታጠቢያዊ ነው ማለት ነው። በዚሁ በአይከን አፍሪካ በቅርብ በመሰረትኩት ድርጅት ማለት ነው። ስለዚህ አይከን አፍሪካ አንድ ነገር ላይ ብቻ ስፔሻላይዝ አድርጎ መስራት ብቻ ሳይሆን ሌሎችም በፊትም የሰራኋቸው የፈጠራ ስራዎች ቀስ በቀስ ስፔሻላይዝ ያደረግኩኝ ቀስ በቀስ ሌሎችም ላይ መስራት ላይ ነው። ከሳደርጎ እዚህ ስራ የተቋቋመው ኔክስት፣ ደግሞ አዲስም ቴክኖሎጂ እያሰብን ነው። አውቶማቲክ ሳኒታይዘር ዲስፔንሰር ለማምረት እያሰብን ነው። በቅርቡ እሱም እንጀምራለን ማለት ነው። ከዛ በኋላ ሌሎችም ቴክኖሎጂዎች መጨመር ላይ ይቀጥላል ማለት ነው። ኢዘዲን ካሚል ወጣት አፍሪካውያን ስራ ፈጣሪን ለማበረታታት በሚሰራው በአፍሪካን ኢኖቬሽን ዊክ አማካኝነትም ኢትዮጵያን ወክሎ አምባሳደር እንዲሆን ተመርጧል። ይዘዲን በዚህ በአምባሳደርነት ወቅቱ ምን ለመስራት እንዳሰበም እንዲህ ይገልጻል። አፍሪካን ኢኖቬሽን ዊክ አምባሳደሮች ከተለያየ ከአፍሪካ ሀገራት አንድ ሴት አንድ ወንድ እየመረጠ ነበር ማለት ነው። እኔም ከመቶ ስምንቱ አምባሳደሮች በኢትዮጵያ በወንዶች ዘርፍ ተመርጫ ያለው ተሹሜ ያለው ማለት ነው። ስለዚህ እኔ የተሰጠኝ ኃላፊነት የኢትዮጵያውን ብቻ ኢትዮጵያ ውስጥ ያለውን ነገር አስተባበር ብቻ ሳይሆን የኢስት አፍሪካን ሄድ ተደርጌ ነው የተመረጥኩት። ስለዚህ የእኔ ድርሻ ምንድን ነው የሚሆነው ማለት ነው። የተለያዩ ኮምፒቲሽኖች ይዘጋጃሉ። የፈጠራ ስራ ውድድር። የፈጠራ ስራ ውድድሩም ሲዘጋጅ የሚካሄደው አፍሪካን ዩኒየን አዲስ አበባ ላይ ነው ማለት ነው። በአጠቃላይ አፍሪካን ኢኖቬሽን ዊክ በዋናነት የፈጠራ ስራ ውድድር ማዘጋጀት ነው። የፈጠራ ስራ ውድድር በማዘጋጀቱ ውስጥ አሸናፊዎች ቴክኖሎጂ ላይ ኢንቨስት ከሚያደርጉ ባለ ሀብቶች ጋር በማገናኘት የፈጥ ስራቸው ወደ ኔክስት ስቴፕ እንዲሸጋገር ማድረግ ላይ የሚሰራ ድርጅት ነው ማለት ነው። ስለዚህ ዋናው ስራዬ እንደዛ ነገሮች ማስኬድ ማስተባበር ነው። እናነት እዛ አይነት ነገሮች ላይ ነው የምሳተፈው ኢኖቬሽን ዊክ ሌላው ሀሳቡ ምንድን ነው? የፈጠራ ስራ ባለሙያዎች ማገናኘት ነው። ኔትወርክ መፍጠር። ከአፍሪካ ሕብረት ጋር በመተባበር የሚሰራው አፍሪካን ኢኖቬቲቭ ዊክ በፈጠራ ስራ ላይ ያሉ አፍሪካውያን ወጣቶችን እንዲሳተፉ የሚያደርግ ተቋም ሲሆን እድሜያቸው ከሀያ አምስት ዓመት በላይ የሆኑ ወጣቶች የሚመረጡበት መርሃ ግብር ላይ ነው ኢዘዲን የተመረጠው ኢዘዲን ኢዘዲን ከእድሜ ውጭ ያሉ መመዘኛዎችን በማሟላትም አምባሳደር ሆኖ ሊመረጥ ችሏል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኢትዮጵያ ትምህርት ቤቶችን በሦስት ምዕራፎች ለመክፈት እቅድ ይዛለች። ለመሆኑ ወላጆች በዚህ እቅድ ላይ ምን አይነት ሀሳብ አላቸው? ዛሬ በአምቦ ከተማ ውስጥ የሚኖሩ ወላጆችን ናኮር መልክ አነጋግሯል። ናትና የአምቦ ነዋሪ ነኝ። በትምህርት ዙሪያ ልጆች በቤታቸው ተቀምጠው ያልሆነ ሁኔታ ውስጥና የሳይኮሎጂካል ተጽዕኖ እያደረባቸው ስለሆነ ጥንቃቄ ተደርጎ ትምህርት መከፈቱ አግባብ ነው ብዬ አስባለሁ። እርግጥ ነው ተጽዕኖ ሊፈጥር ይችላል። ግን ያለውን ጊዜ ደግሞ አንድ ላይ መሻማት ተገቢ ነው ብዬ አስባለሁ። በሽታው ቢኖርም ጥንቃቄ ተደርጎ ትምህርት መካሄድ አለበት ብዬ አስባለሁ። ሲፈን እባላለሁ። አምቦ ውስጥ ነው የምኖረው። ሶስት ልጆች ነው ያሉ። ከዚህም በፊት ባለው ነገር ቤት በመቀመጣቸው ማለት ነው እነሱ ላይ ያለው የነበረው ጭንቀት ብዙ ነው። ግን ይሄ እንዳይሆን ኳስ በማጫወት በመጸለይ አብረን በመጫወት ፊደሎችን በማስጠናት ብዙ ነገር አስረሳ ናቸው። አሁን ደግሞ ትምህርት ቤት መቼ ይደርሳል ብሎ እየጓጉ ስለሆነ በሶስት ቢሆን ደስ ይለኛል። እኔ ለምን ማስክ ማረግ አይችሉም ህጻናት ስለሆኑ ይጎዳቸዋል። እኛን ያህል ምን ያህል እንደሚከብደን ታውቀው በዚህ እንደዛ ቢሆን ይመረጣል። ስሜሽ መለስ ሻሻው ይባላል። ነው አምቦ ዩኒቨርሲቲ ሪፈራል ሆስፒታል ሐኪም ነኝ። ተማሪዎች ኤሌመንተሪ ያሉትም ፕሪፓራቶሪ፣ እንደዚያውም ከፍተኛ ትምህርት መካከል ያሉት ቢመለሱ ጥሩ ነው እላለሁ። ምክንያቱም አንዳንዶቹ ተማሪዎች ለብዙ ነገር ለብዙ ችግር እየተዳረጉ ይገኛሉ። ለምሳሌ ሴቶች አላግባብ ወይ ደግሞ ያለዕድሜያቸው ጋብቻ እንደዚህም ደግሞ የመደፈር ብዙ ተደጋጋሚ እያጋጠማቸው ይገኛል። አልፎም ደግሞ ወጣቶችም ለተለያዩ ሴሶች እየተጋለጡ ይገኛሉ። ምክንያቱም በኮሮና ምክንያት ቤት ስለሚውሉ መዋላቸው ሌላ ቦታ ስለሌለ ይህንን ለመቅረፍ ስባል ወደ አላስፈላጊ ኑሮ ይገባሉ ማለት ነው። ስለዚህ መደረግ ያለበትን ነገር ወደ ትምህርት ቤት በጊዜ ቢመለሱ የተሻለ ነው ነው። ስሜ ጎርፌ ጉርሜ ሳባላለኝ፣ የዚሁ ሀገር የአምቦ ነዋሪ ነኝ። ትምህርት ቤት መከፈቱ መልካም ነው። ትምህርት ቤት ባይከፈት ኖሮ ልጆች ይበላሻሉ። ልጆች አይምሯቸው ጥሩ ነገር ላይ አይደሉም። መከፈቱ መልካም ሆኖ፣ ያው በሰላም እንዲማሩ እንፈልጋለን። ያው በተቻለ መጠን ከእግዚአብሔር ጋር ጥንቃቄ አድርገው ልጆችም ራሳቸውን እንዲጠነቀቁ እየመከርን መላክ አለብን። እንደገና ደግሞ ይሄ ማክስ አድርገው የሚማሩም ከሆነ እሱን ነገር ገዝተን እየሰጠን እንዲጠነቀቁ ሳሙና በኬሳቸው አስቀምጠን እንዲማሩልን እናደርጋለን። እንዲ እንዲህ ቢሆን መልካም ነው። ቤት መዋላቸው ጥሩ አይደለም። እንግዲህ ባለፈው የተስተጓጎለው ትምህርት ያው እንዳለ ሆነው እንግዲህ ምን እንደሚደረግ አላቅም። ግማሽ ሴሚስተር በተማሩት በዛው እንዲያልፉ የተደረገው፣ አሁን ደግሞ ያው ጠንክረው እንዲማሩ ቤት ውስጥ እኛ እርዳታ ማድረግ አለብን። እንዲያጠኑ፣ እናግዛቸዋለን፣ እናስጠናቸዋለን። በቃ እግዚአብሔር በረዳን መጠን በቃ ማስተማር አለብን። ስሜ የአብስራ ዳንኤል እባላለሁ። የስድስተኛ ክፍል ተማሪ ነኝ። ትምህርት መከፈቱ ለኔ አሪፍ ነገር ነው። ምክንያቱም ልጆች በተለያዩ አይነት ዲፕሬሽን ውስጥ እንዳይገቡ ይረዳል፣ ድብርት ውስጥ እንዳይገቡ ይረዳል። እና ለትምህርቱ ደግሞ ትምህርት በመከፈቱ ምክንያት አንዳንድ ሊመጡ የሚችሉ ነገሮች አሉ። ለምሳሌ ጓደኞች አንድ ላይ ቆመው በሚያወሩበት ሰዓት የትንፋሽ መለዋወጥ ሊከሰት ይችላል። እሱን በአስተማሪዎች እገዛ ተለያይተው እንዲቀመጡ ተደርጎ አንድ ወንበር ላይ ሁለት ሰው ወይ አንድ ሰው ቁጭ ብሎ እንዲማር በማድረግ ማክስ ዴይሊ በመጠቀም እንደዚሁም ሳይኒታይዘር በመጠቀም የወንበር ንክኪዎች እንዳይኖሩ በማድረግ ክላሱን እንዳለ በሳይኒታይዘር ክሊኒንግ እያደረጉ እንደዛ ቢቀመጡ ጥሩ ነው። እንዲሁም ደግሞ ለእኔ ትምህርት መከፈቱ በጣም አሪፍ ነገር ነው፣ መከፈት አለበት በአይኔ ስሜ መዋሰኝ ይባላል። እንደኔ ሀሳብ በአሁን ሰዓት ትምህርት ቤት መከፈቱ በጣም አደጋ ያለው ነው። እንኳን እኛ ያደጉት አገራት ሁላ እያለቁበት ያለ ጊዜ ነው። በእኛ ሀገር ደግሞ አሁን ገና አሁን እየተስፋፋ ያለው ተማሪ ሲመለስ ደግሞ በሚመጡበት ጊዜ የአንዱ ሳይታወቅ ብዙ ጊዜ የሚቆይበት አለ። እሱ በሽታ ይዞ ይመጣል፣ ያልተያዘው ያስተላልፋል። ይሄንን መንግስት ምን ሀሳብ አድርጎ ትምህርት እንዲከፈት እንዳለ ለእኔ ራሱ ጥያቄ ነው። ተማሪዎቻችን ልጆቻችንን ወደ ትምህርት ቤት በምንልክበት ሰዓት ምን ዋስትና አለን? ልጅስ ትምህርት ቤት ሄዶ ሲመለስ ምን አይነት እንትን ይዞ ይመጣል? ሌላ ጥያቄ ነው። ስለዚህ ትምህርት ቤት መከፈቱ ለእኔ አልተዋጠለኝም። ይህንን መንግስት ዝቅ ብሎ ኅብረተሰቡን አወያይቶ መወሰን የነበረበት ነው። በራሱ ጊዜ የወሰነ ውሳኔ ለእኛ ለተማሪችን ለመላክ በጣም ያሰጋናል፣ በጣም ስሜ ቢሊሳጋ ነው ይባላል። ከአምቦ። ትምህርት ቢከፈት በጣም ደስተኛ ነኝ። ግን ትምህርት መከፈቱ እንዳለ ሆኖ መንግስት ለኮሮና መከላከያ የሚያስፈልጉን ግብዓቶች ቢያሟላልን እላለሁ። እነሱን ስል ለምሳሌ እንደ ማስክ፣ ሳኒታይዘር እነዚህ መጠቀም አለብን። ስሜ ሮብሰን ታደሴ ይባላል ከአምቦ ነው ትምህርት መከፈቱ በጣም አስፈላጊ ነው እላለሁ። ምክንያቱም ከትምህርት መራቃችን ብዙ ያጣነው ነገር አለ። ለምሳሌ ብዙ ናውሌጆች እናጣለን ከትምህርት ስንርቅ ማለት ነው። እኔ ትምህርት እያለ እከታተል ነበር ትምህርት። አሁን ግን ሳልፈልግ ሰፈር ውስጥ እላለሁ። ምክንያቱም ትምህርት የለም ትምህርት ቤት የለም። ለዚህ ትምህርት ቤት አስፈላጊ ነው። ለመዋያም የሆነ ለሁሉ ነገር አሪፍ ነው እላለሁ። ሲከፈት ተራርቀን በደንብ በሽታውን እንዲህ በመከላከል ተራርቀን ቢሆን መማር አለብን እላለሁ። ነዋሪው ብዙ አቅርቦት የለም የማስክ ምናምን። ለዛ መንግስት ማቅረብ

The world, the you, the አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኤልያስ አስማሪ መሰናዶ አቀባባሪ፣ ትዝታ በላችሁ ደግሞ የመርሃ ግብሩ አርታኢ ናት። ሀብታሙ ዘዩም መሰናዶውን እየመራው እስካሁን ድረስ አብሬያችሁ አምሽቻለሁ። መልካም ምሽት ይሁንላችሁ።